በኢንተርኔት ላይ ግብይት ዘርፍ የተሰማራው ኢትዮ ሱቅ የተሰኘ ድርጅት ስራ አስኪያጅ የሆነው ቴዎድሮስ አበበ አዲሱ ውጥኑ በፈተና የተሞላ እንደሆነ ይናገራል። እኛ ጋር ያለው የንግድ ፍቃድ ትን ሁኔታ የለም። እንደዚህ ኮመርስን ላንች ሀገር አምታደረግበት የለም። ሁለኛም ፔመንት ሜትድ ደግሞ ግዴታ ነው ለኢንተርኔት መገበያየት። እሱ ነገር በጣም ከባድ ነው። ከነዚህ ባልተናነሰ ኢትዮጵያን ለኢንተርኔት ግብይት እንግዳ የመሆናቸው ጉዳይ አንድ ዓመት በደፈነ አገልግሎቱ ላይ አሉታዊ ጫና ማምጣቱን ያነሳል። ቴዎድሮስ ከሰሞኑ የሰማው ዜና ግን ተስፋ ፈንጥቆለታል። ከተለያዩ ነጋዴዎች የሚቀበላቸውን ሸቀጦች በኢንተርኔት በኩል ለተጠቃሚዎች የሚሸጠውን ኢትዮ ሱቅን በሚከፍትበት ጊዜ መነሻ ካደረጋቸው ዓለም አቀፍ ተቋማት መካከል አንዱ የሆነው አሊባባ ድርጅት ተወካዮች ከኢትዮጵያ መንግስት ጋር ምክክር መጀመራቸውን ከበጎ ቆጥሮታል። ግዙፉ ድርጅት የሚፈጥረው ትኩረት ምናልባት በረከቱ ለጀማሬ ኢትዮጵያውያን እንደሚዳረስ ተስፋ አለውና ትንሽ አስቸጋሪ ነው የኛ ሀገር ከስተመር ብዙውን ፋሚሊየር አይደለም፣ ከዚህ ከኦንላይን ሾፒንግ ጋር እና ትልቅ ኦብስታክል የሆነብን ያለ እሱን ነው። አሁን አሊባባ እዚህ ሀገር በሚመጣበት ጊዜ ሰዎቹ ወደዛ ትኩረታቸውን የማድረግ ነገር አለ። እሱም ተያያዥነት በማድረግ ያው እኛም ማስታወቂያዎች በምንም ወደ እነሱ ሪች ማድረግና የኢትዮጵያ ምርቶች ደግሞ ለእነሱ ፕሮቫይድ ማድረግ ይኖርብናል። የቴዎድሮስ ተስፋ ግን ከስጋት የነጽ አይደለም። ወደ ስጋቱ ወደ ኋላ እንመለሳለን። ከዚያ በፊት ግን ወደ ቻይና ሃንግዙን አምራ። በዚህ ሰሞን የደቡብ ቻይናዋ የንግድ ከተማ ከተለያየ ዘርፍ የተውጣጡ ኢትዮጵያን ባለስልጣናትና ባለሀብቶችን ስታሰለጥን ነበረ። የዲጂታል ኢኮኖሚ ጽንሰ ሀሳብን ተግባራዊ ማድረግ የሚቻሉ ተቋማት ተለይቶ ማለትም ከገንዘብና ኢኮኖሚ ልማት፣ ከብሔራዊ ባንክ፣ ከኢኖቬሽንና ቴክኖሎጂ ሚኒስተር ከገቢዎች ኢንዱስትሪያል ፓርክ እንደዚሁም ደግሞ ከአይቲ ፓርክ እና ከመሳሰሉ ተቋማት የተወጣጡ በኢኖቬሽን እና ቴክኖሎጂ ሚኒስትር በዶክተር ጌታውን የሚመራ የልዑካን ቡድን በዚሁ በምንነጋገርበት ወቅት ስልጠና እየወሰዱ ናቸው። በቻይና ኢትዮጵያ አምባሳደር ተሾመ ቶጋ እንደሚሉት አሊባባ በተሰኘው ግዙፍ የኢንተርኔት ላይ የግብይት መረብ ተቋም ስር ባለሥልጣናት ሥልጠና ከመውሰዳቸው በፊት በዳቮስ የዓለም ኢኮኖሚ ጉባኤ ላይ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድና የአሊባባ ድርጅት መስራች ጃክማ ተገናኝተው ተነጋግረዋል። ጠቅላይ ሚኒስትሩ የጀመሩትን የሪፎርም ፕሮግራም በጣም አድናቂ ስለነበሩ አብሮ ለመስራት ያላቸውን መልካም ፈቃድ የገለጹበት ጠቅላይ ሚኒስትራችንም አሊባባ ግሩፕ ከሚሰራው ከዲጂታል ኢኮኖሚ ከኢኮመርስ ጋር በተያያዘ ለሀገራችን የሚጠቅሙ ነገሮች አብሮ ለመስራት የተስማሙበት አጋጣሚ ነበር። ስታቲስታ የተሰኘው እውቅ መረጃ ሰብሳቢና አጣሪ ተቋም ይፋ እንዳደረገው አሊባባ ከስድስት መቶ ሚሊዮን በላይ የኢንተርኔት ላይ ገበያተኞች አሉት። አራተኛው ግዙፍ የኢንተርኔት ላይ ተቋምም ነው። ከተመሠረተ ዐሥር ዓመታትን የደፈነው ድርጅቱ ዋነኛ ገበያተኞቹ ቻይናውያን ቢሆኑም በመላው ዓለም ላይ ለሚገኙ ገበያተኞች ዕቃዎችን ይሸጣል፣ ቤታቸው ድረስ ይልካል። ከዚህ በተጨማሪ የኤሌክትሮኒክ ክፍያዎችን ጨምሮ የቴክኖሎጂና የሎጂስቲክ አገልግሎቶችን ይሰጣል። ኢትዮጵያ ከአሊባባ ጋር የጀመረችው የትብብር ምዕራፍ ድርጅቱ ከሚታወቅበት ዘርፍ ለመጠቀምና ለመማር እንደሆነ አምባሳደር ተሾመ ይናገራሉ። ዲጂታል ኢኮኖሚ ለማሳደግ የመንግስትንም አገልግሎት በአይቲ የተደገፈ ለማድረግ እና ለማዘመን በመንግስታችን በኩል በጠቅላይ ሚኒስትራችን በኩል ፍላጎት እንዳለ ይታወቃል። ባለን አቅም የተጀመሩ ስራዎች አሉና ያንን ሊያጠናክሩ የሚችሉ ሀሳቦች ላይ ውይይት አድርጓል። ከዚህ በፊት ሌሎች የቻይና ሌሎች ኢኮኖሚ የታለፉበት ቀልጠፍ ብሎ ይህንን አሁን ዘመኑ ያመጣውን ቴክኖሎጂ ያመጣውን እድል በመጠቀም አነስተኛና ጥቃቅን የሚሰሩ አርሶ አደሮች ሊጠቀሙ ይችላሉ፣ ተጠቃሚ ሊሆኑ ይችላሉ፣ ምርቶቻቸውን ለዓለም ገበያ ሊያቀርቡ ይችላሉ። የኢትዮጵያ ኢኮኖሚ በግብርና ላይ መመስረቱን የሚያነሱት በእንግሊዝ ኤደንብራ የንግድ ትምህርት ቤት የኢንዱስትሪያል ፖሊሲና የውድድር ዘርፍ የዶክትሬት ተማሪ አብዱል መናን መሐመድ ግን ኢትዮጵያ ከአሊባባ ጋር ትብብር መጀመር የፈለገችበትን ጊዜ ተገቢነቱን ይጠራጥራሉ ኢትዮጵያ አሁንም ፕሪዶሚናንትሊ የግብርና ሀገር ነች ማኑፋክቸሪንጉ አላደገም በጣም በጣም በጣም ትንሽ ነው እና ከዛ ቀጥሎ ደግሞ የሰርቪስ ሴክተሩ ነው እና በዚህ ሁኔታ ላይ ነው አብዛኛው ህብረተሰብ ክፍል ያልተማረ ነው ማንበብና ማንጻፍ ማይችለው በጣም በጣም ብዙ የሆነ ህብረተሰብ ክፍል ያለበት ነው። እንደዚሁም እንደዚህን አይነት ቴክኖሎጂ ፈርም ጥሩ ኢንተርኔት፣ ጥሩ የፓወር አገልግሎት የሚጠይቅ ነው እና የነቃና የተማረ ህብረተሰብ የሚጠይቅ ነው እና በእንደዚህ ሁኔታ ላይ ነው የሚገባው ነው እየተባለ እየተነገረ ያለን እና እኔ እስከሚገባኝ ድረስ እንደዚህን አይነት ቴክኖሎጂ ኩባንያ ቢገባ ኢትዮጵያ ውስጥ ቸስ ለትርፍ የተቋቋመ ድርጅት ነው እና ኢትዮጵያ ውስጥ ገብቶ በምን ኤሪያ ላይ ቢሰራ በጣም ውጤታማና ትርፋማ መሆን ይችላል የሚለውን ጉዳይ በጣም አጠያያቂ ነው የሚሆንብኝ። እኔ አብደል መናን። ኢትዮጵያ ከአሊባባ ድርጅት ጋር የምታደርገው ውይይትና የምንጭ ጊዜ ስምምነት በዘርፍ ውስጥ የሚንቀሳቀሱ ወጣኔ ኢትዮጵያን ጅምር ላይ ተጽዕኖ እንደሚያሳድርም ይሰጋሉ። የመሰናዶ ችን መክፈቻ ላይ እየጠቀስ ነው። ቴዎድሮስ አበበን ስጋት እዚህ ጋር እናንሳ ትንሽ። ያሊባባ ወደኛ ሀገር መግባትና መስፋት ለእኛ በጣም ቻሌንጂንግ ነው። ምክንያቱም እነሱ ዳያጎይ ዴቨሎፕ ሊሆኑ ናቸው። ብዙ ቦታ ነው ያላቸው እና ያው ዶሚኔሽኑ በጣም ሀይለኛ ነው። የቻይና እቃዎችን ነው እነሱ ኢምፖርት እያደረጉ ምናምን የሚጡት እና ለእኛ የሚሰሩልን ለእኛ ደግሞ ትንሽ አስቸጋሪ ይሆናል። እስቲ ትንሽ ከባድ ነው ብዬ አስባለሁ። ብቻ ሳሙኤል በቀለ በዲጂታል ግብይት ዘርፍ እየተንቀሳቀሰ የሚገኝ ስፓትላይት የተሰኘ ድርጅት ኃላፊ ነው። ለሱ አሁን የተጀመረው ንግግር ለኢትዮጵያን ሸማቾች መልካምነቱ ያመዝናል እሱን ለመሰሉ በዘርፉ ጅምር አሻራቸውን እያኖሩ ላሉ ወጣቶች ግን ፈተናሉ። ገበያን ዶሚኔት በማድረግ አንዱ ነው። ወርክፎርስንም ኤክስፕሎይት ለማድረግ አንዳንድ ሁኔታዎች ይታያሉ። ሎካል ፈርሞችን እና ቢዝነሶችን እውነት ለመናገር አንዱ ኮንስ ወይም ደግሞ ጎጂ ስለሆነ፣ ግን በዛ መልኩ ደግሞ እንደኛ አይነቱ ኮምፒቲሽንን ወልሳም እናደርጋለን ወይም መልካም ውድድርን እናበረታታለን። ኢትዮጵያ ውስጥ በጣም ሰፈር እያደረገ ያለው ወይም እየተጎዳ ያለው ጠቃሚ የምንለው የማህበረሰብ ክፍል ነው። በአገልግሎት አንጻር በዋጋ ውድነት አንጻር እነዚህ ሰዎች ደግሞ ለተጠቃሚው የሚያቀርቡት ከፍተኛ ጥቅም ኮስት ኢፌክቲቭ ናቸው፣ ወይም ደግሞ በዝቅተኛ ዋጋ ለተጠቃሚው በጣም ጠቃሚ የሚሆኑ ምርቶችን ያቀርባሉ። በቴክኖሎጂ ትራንስፈር ደግሞ በጣም ከፍተኛ የሆኑ አድቫንስ ቴክኖሎጂ በምንለው ደረጃ የተለያዩ ፕሮዳክቶችን በቀላሉ አክሰስ ማድረግ እንችላለን። የቻይና ድርጅቶች ከኢትዮጵያ ጋር የሚያደርጓቸው የንግድ ግንኙነቶች ከኢኮኖሚ ትስስር ተሻግረው ፖለቲካዊ አንድምታ እንዳላቸው የሚያነሱት የኤደምብራ የንግድ ትምህርት ቤት የዶክተሬት ተማሪ አብዱል መናን መሐመድ ውይይቱ ሀገር በቀል ድርጅቶችን በሚታደግ አሰራር መታጀብ እንዳለበት ይመክራሉ። መንግስት ትንንሽ ኩባንያዎችን ፕሮቴክት ለማድረግ አንደኛ የሞኖፖሊ ህግ ህግን ማጠናከር ሞኖፖሊን በተመለከተ ያለ የሀገሪቱን ህግ ማጠናከር ነው። የለም አንድ ኩባንያ መጥቶ ትንንሾችን እንዳይጨፈልቃቸው ፕሮቴክት የሚያደርግ ህግ ማዕቀፍ ማበጀት እና ውድድሩን ፌር ማድረግ ነው። ሁለተኛ ሎካል ኩባንያዎችን ኦልሬዲ አይቲ ፓርክ ተከፍቷል። ሶፋር እስካሁን ምን ያህል ስራ አላውቅም፣ ግን ሎካል ኩባንያዎችን አቅማቸው እንዲዳብር እነሱን ሰፖርት ማድረግ ነው። ትንሽ ኩባንያዎቹን መደገፍና ተወዳዳሪ እንዲሆኑ ማብቃት ነው የሚሻለው። በቻይና የኢትዮጵያ አምባሳደር ግን ግዙፉ የኢንተርኔት ላይ ግብይት አውታር አሊባባና የኢትዮጵያ መንግስት በጋራ መስራታቸው ማሉታዊ ተጽዕኖ አይኖረውም ይላሉ። በሚደረጉ ውይይቶች ውስጥ ከግሉ ዘርፍ የተወከሉ ወገኖችን ማሳተፋቸው ይህን ለማረጋገጥ እንደሆነም አክለው ነግረውናል። የአሊባባ ድርጅት መስራች ጃክ ማ መጪው ህዳር ላይ ወደ ኢትዮጵያ ቀናሉ ተብሎ ይጠበቃል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ።